በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ተጠባባቂ ምክትል ተጠሪ አምባሳደር ዶናልድ ያማማቶ ህዳር አራት ቀን 2010 ዓ ም ከተለያዩ የአፍሪካ ሀገራት ጋዜጠኞችን ለቀረበላቸው ወቅታዊ ጉዳይ መልስ በሰጡበት ወቅት ዛሬና ነገ ስለሚካሄደው የዩናይትድ ስቴትስና የአፍሪካ ሀገራት ከፍተኛ ባለስልጣናት የጋራ ጉባኤ ማብራሪያ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ለአፍሪካ ትኩረት ሳይሰጡ ቆይተው የአፍሪካን ጉዳይ እንዲከታተሉ አምባሳደር ዶናልድ ያማማቶን የሾሙት ስልጣን ከያዙ ከሰባት ወራቶች በኋላ ነው። ከአፍሪካ ጋር ባለው ግንኙነት ላይ ፕሬዝዳንት ትራምፕ ትኩረት ይሰጣሉ ተብሎ ባይጠበቅም የቀድሞው የዩናይትድ ስቴትስ ፕሬዝዳንት ኦባማም ልዩ የሆነ ግንኙነት ከአፍሪካ ጋር እንዳልነበራቸው አትላንታ ጆርጂያ አካባቢ የሚገኝ ጆርጂያ ጉኔት ኮሌጅ የፖለቲካ ሳይንስ መምህር የሆኑት ዶክተር ዮሐንስ ገዳሞ ለዶቸበለ ገልጸዋል። አንድ ልናየው የሚገባ ነገር ምንድን ነው? በፕሬዝዳንት በፕሬዚዳንት ኦባማ አስተዳደር አፍሪካ ውስጥ እንደዚሁ ልዩ የሆነ ምናልባትም እሳቸው አፍሪካዊ አባት ያላቸው ሰው እንደመሆናቸው መጠን ብዙ ነገር ይጠበቅ ነበረ። ግን የተጠበቀውን ያክል በፕሬዚዳንት ኦባማ አስተዳደር ለአፍሪካ ደረገ ነገር የለም ወይም ደግሞ ልዩ የሆነ ግንኙነት ሊመጣ አልቻለም ተብሎ ይታሙ ነበረ። ፕሬዚዳንት ትራምፕ ወደ ስልጣን ሲመጡም ደግሞ እንዲሁ ጭራሽ የባሰ ሊሆን እንደሚችል ነበር የተገመተው። ፕሬዚዳንት ትራምፕ ብዙ ፖለቲካዊ፣ አለም አቀፋዊ ጉዳዮች ላይ የራሳቸው የሆነ ወጥ የሆነ ፖሊሲ እንደሌላቸው ይታማሉ። ከዛ አንጻር አፍሪካ ላይ ሊያደርጉት የሚችሉትን ነገር አስቀድሞ መገመት መተንበይ ከባድ የሆነበት አጋጣሚ ነበረ። ዩናይትድ ስቴትስ ከአፍሪካ ህብረትና ከአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ጋር የምታደርገው የጋራ ውይይት ምን ይሆን? የአሜሪካ የውጭ ጉዳይ ሚኒስቴር ሬክስ ቲለርሰን ዛሬና ነገ ከብዙ የአፍሪካ የውጭ ጉዳይ ሚኒስቴሮች ጋር ሰፊ የሆነ ስብሰባ ለማድረግ የሚቀመጡበት ምክንያት ማለት ነው። እና በእነዚህ ስብሰባዎች ላይ እንግዲህ ዲሞክራሲያዊ ስርዓት ግንባታን፣ መልካም አስተዳደርን፣ የሰብአዊ መብት አያያዝንም ሆነ የሴኩሪቲ ወይም ደግሞ የካውንተር ቴሮሪዝም ሽብርተኝነትን ከመዋጋት አንጻር በሚሉ የተለያዩ ጉዳዮች ላይ ሰፊ የሆነ ውይይት ያደርጋሉ ተብሎ ይገመታል። በዚህ ላይም ደግሞ ከአፍሪካውያን መማር እንደሚፈልጉና ከዛ በመነሳት ደግሞ አዳዲስ ፖሊሲዎችን መቅረጥ እንደሚፈልጉ ተናግረዋል። እንግዲህ ይህ የምናየው ይሆናል። ጉባኤው የዲሞክራሲ ተቋማት ግንባታንም ስለሚመለከት ኢትዮጵያ ደግሞ በነዚህ ተቋማት ያለመኖርና በሰብአዊ መብት ረገጣ ስለምትወቀስ ዩናይትድ ስቴትስ ከጉባኤው አጀንዳ በመነሳት ኢትዮጵያ ላይ ለወደፊቱ ተጽዕኖ ታደርግ ይሆን? ዶክተር ዮሐንስ መልስ አላቸው። እንዴት ነው፣ የኢትዮጵያ መንግስት ከራሱ የሆነ የፖለቲካዊ ጥቅም አንጻር ከራሱ የውጭ ጉዳይ ፖሊሲ አካሄድ አንጻር የአሜሪካ መንግስት ከፍተኛ የሆነ ጫና እንዳያታርፍበት የምስራቅ አፍሪካ አካባቢ ያለው ይሄ ሪጂናል ፖለቲክስ እጅግ በጣም ልዩ የሆነ አስተዋጽኦ ያደርግላቸዋል። በአሁኑ ሰዓት እንደሰማነው በቅርብ ጊዜ ውስጥ የኢትዮጵያ ወታደሮች ወደ ሶማሊያ ተመልሰው እንደገቡ እንዲሁም የሶማሊያ መንግስትም ከኢትዮጵያ መንግስት ጋር በመተባበር ከፍተኛ የሆነ አንዳንድ ግጭቶች፣ ጦርነቶች እንዳሉ ከአልሸባብ ጋር ከተለያዩ ግሩፖች ጋር እንሰማለን። የአሜሪካ መንግስትም እንደዚሁ ሶማሊያ ውስጥ ገብቶ የወታደራዊ እንቅስቃሴ አውሮፕላኖች በመጠቀም እያደረገ እንደሆነ እንሰማለን እና የኢትዮጵያ መንግስት ይሄንን የሶማሊያ ጉዳይ በጣም በሚገርም ሁኔታ ይጠቀሙበት ያለ ትልቁ ካርዳቸው እሱ ነው። በተለይ በውጭ ጉዳይ ከአሜሪካ ጋር ባላቸው ግንኙነት ላይ ማለት ነው እና ይሄ ነገር አሁንም ይቀጥላል ብዬ ነው የማስበው። በዚህ ጉባኤ ላይ ይሳተፋሉ ከተባሉት ከሀምሳ ከሚበልጡ የአፍሪካ ሀገራት ውጭ ጉዳይ ሚኒስትሮች መካከል ሰላሳ ሰባት የውጭ ጉዳይ ሚኒስትሮችና የአፍሪካው ህብረት ኃላፊዎች እንደሚገኙ የተገለጸ ሲሆን ስም ዝርዝራቸው አልታወቀም። የቀሩት ሀገራት ስም ዝርዝርና ያለመጋበዛቸው መንስኤው እንዲሁ አለመረጋገጡ ተገልጿል። ለዶቸቨለ ራዲዮ ዘገባ መክብ ሸዋነኝ ከዋሽንግተን ዲሲ